የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። በስድስቱ ዞኖችና በአምስት ልዩ ወረዳዎች ይካሄዳል ተብሎ የሚጠበቀው ህዝበ ውሳኔ በተያዘለት ዕለት እንደሚከናወን የኢትዮጵያ ምርጫ ቦርድ አሳሰበ። ያንን ባሰብነው መሰረት ከማድረግ የሚያግደን ነገር በእኛ በኩል ያየነው ነገር የለም። እንደ ችግር የምንወስደው ዝግጅቶቻችን በሙሉ በጊዜ ፍሬም ውስጥ እየተከናወኑ ነው። የመራጮች ምዝገባ አስፈላጊውን የህትመት ዝግጅቶች አድርገናል። እሱ በጊዜው አገር ውስጥ የሚገባ ይሆናል። የቦርዱን ሰብሳቢ ወይዘሪት ብርቱካን ሚደቅሳን የሰማችሁት ሙሉ ዘገባው በዕለቱ አቢሪስ የሰዓቱን ዓለም ዜና ተከትሎ ይቀርባል። በሌላ ዜና ከመቀሌ ወደ አዲስ አበባ በኢትዮጵያ አየር መንገድ የሚደረግ ጉዞ ላይ ወጣቶች እንዳይጓዙ የዕድሜ ክልል ክልከላ ተደረገ ሲሉ መንገደኞች ተናገሩ። የተመለስንበት ምክንያት ግልጽ አይደለም። ከ16 እድሜ እስከ 65 ላሉት አይፈቀድም ብለዋል። ወይም ደግሞ የህክምና ወረቀት ማምጣት መቻል አለባችሁ ብለውናል። ምክንያቱ ግልጽ አይደለም። ምክንያቱ ምንድን ነው? መንግስት ያወጀው የኢትዮጵያ መንግስት ነው ወይም የትግራይ ያለው የክልል መንግስት ነው የሚያወጀው ያለ ማን ነው የሚለው ግን እኔ ግራ ገብቶኛል። የዚህም ዝርዝር ደርሶናል። እንደ ሰዓቱን ጠብቆ በመጽሔቱ ለጊዜ ይቀርባል። ሰኞ ጥር 1 2015 ዓ ም ጤና ስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ በአቀናባሪነት፣ ባባስ ደግሞ ለምህንድስናው ተሰይሟል። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አሁን የሰዓቱን የዓለም ዜና ከእንግዲ ወልዴ። ጤና ስጥልኝ ክብራትና ክብራን እንደምናመሻችሁ ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። በአቶ ጌታቸው አሰፋ የክስ መዝገብ ስር ጉዳያቸው በፌዴራሉ ከፍተኛ ፍርድ ቤት ሲታይ የነበሩ ዘጠኝ ተከሳሾች በዛሬው ዕለት ከእስር ተለቀዋል። ገብረ ሚካኤል ገብረ መድን ዝርዝር አለው። ላለፉት አራት ዓመታት በእስር ላይ የቆዩት የቀድሞ የብሔራዊ የመረጃ ደህንነት አገልግሎት ምክትል ዋና ዳይሬክተር አቶ ያሬድ ዘሪሁንና በደህንነት ተቋሙ ውስጥ የስራ ኃላፊ የነበሩት አቶ አማኑኤል ኬሮስን ጨምሮ ዘጠኝ ተከሳሾች በዛሬ ዕለት ከእስር መፈታታቸውን የአሜሪካ ድምፅ ከቤተሰቦቻቸው አረጋግጧል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ባለፈው ሐሙስ ዕለት ዘጠኙ ተከሳሾች ከሦስት ዓመት እስከ አምስት ዓመት ከአራት ወር እስር እንዲቀጡ ወስኖባቸው ነበር። ከዘጠኙ ተከሳሾች ሦስቱ የእስር ጊዜያቸውን በማጠናቀቃቸው በዕለቱ እንዲፈቱ ፍርድ ቤቱ አዞ ነበር። የደህንነት ተቋሙ ምክትል ዋና ዳይሬክተር አቶ ያሬድ ዘሪሁንን ጨምሮ ሰባቱ ተከሳሾችም ከተያዙበት ከጥቅምት 30 ቀን 2011 ዓ ም ጀምሮ ከአራት ዓመት በላይ ለሆነ ጊዜ ታስረው በመቆየታቸው በጥቂት ቀናት ውስጥ በአመክሮ እንደሚፈቱ ከጠበቆቻቸው አንዱ የሆኑት አቶ ክፍላይ መሐሪ ሐሙስ ዕለት ለአሜሪካ ድምፅ ተናግረው ነበር። የፌዴራል ከፍተኛ ፍርድ ቤት ታኅሳስ 7 ቀን 2015 ዓ ም በተከሳሾቹ ላይ የጥፋተኝነት ውሳኔ በሰጠበት ጊዜ አቶ መዓሾ ኪዳንና አቶ ተሾመ ኃይሌ የተባሉ ሁለት ተከሳሾች ከአራት ዓመት ክርክር በኋላ በነፃ መለቀቃቸውንም መዘገባችን ይታወሳል። በዛሬ ዕለት ከእስር የተፈቱት ተከሳሾቹ ቀደም ሲል በሙስና ወንጀል ተከሰው የነበሩ ሲሆን በኋላ ላይ ጉዳያቸው ከሰብአዊ መብቶች ጥሰት ጋር እንደሚያያዝ በመገለጹ የመነሻ ክሳቸው ተቀይሮ በወንጀል ሕግ እንዲከላከሉ መደረጉን የሕግ አማካሪው አቶ ክፍላይ መሐሪ ጠቅሰዋል። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት ከአምስት ወራት በፊት ጉዳያቸው በሌሉበት ሲታይ በነበሩት የቀድሞ የብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር አቶ ጌታቸው አሰፋን ጨምሮ በእስር ላይ ሆነው ሲከራከሩ በቆዩትና የመከላከያ ማስረጃ ማቅረብ እንደማይችሉ በገለጹ ተከሳሾች ላይ ከ18 ዓመት እስከ ዘጠኝ ወር የሚረዝም የቅጣት ውሳኔ ማሳለፉ ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የሸገር ከተማ አስተዳደር ዛሬ ምክር ቤቱን አቋቁሟል። ምክር ቤቱ የምስረታ ጉባኤውን አካሄዶ አባላቱም ቃለ መሃላ ፈጽመዋል። ምክር ቤቱ ዶክተር ተሾማ ዱኛን የሸገር ከተማ ከንቲባ አቶ ቃበቶ አልቤን የከተማው ምክር ቤት አፈ ጉባኤ፣ ወይዘሮ ፀሐይ ደበሌን ደግሞ ምክትል አፈ ጉባኤ አድርጎ መርጧቸዋል። የቪኦኤዋ ፀሐይ ዳምጠው ዝርዝሩን ይዛለች። በኦሮሚያ ብሔራዊ ክልላዊ መንግስት በአዲስ አበባ ዙሪያ የሚገኙ አምስት ከተሞችን ማለትም ሱሉልታ፣ ቡራዩን፣ ለገጣፎ ለገዳዲ ገላንና ሰበታን በአንድ አጣምሮ የሚያስተዳድር የሸገር ከተማ አስተዳደር እንዲመሰረት በቅርቡ መወሰኑ ይታወሳል። በፍንፍኔ ዙሪያ ኦሮሚያ ልዩ ዞን ስር ይተዳደሩ የነበሩ ወረዳዎች፣ ከተሞችና ቀበሌዎች ናቸው የሸገር ከተማ በሚል የተዋቀሩት። ይህንኑን የኦሮሚያ ብሔራዊ ክልላዊ መንግስት ውሳኔ ተከትሎም ዛሬ የሸገር ከተማ አስተዳደር ምክር ቤቱን አቋቁሟል። በሀገር ውስጥ የመገናኘ ብዙሀን ዘገባ እንደተመለከተው አዲሱ የከተማ አስተዳደር የካቢኔ አባላትንም አዋቅሯል። እናም በአዲሱ የሸገር ከተማ ስር መካተት ነበረብን ያሉ የአንዳንድ አካባቢዎች ነዋሪዎች ቅሬታ አሰምተዋል። የአሜሪካ ድምጽ ያነጋገራቸው ከዚህ ቀደም በፍንፍኔ ዙሪያ ኦሮሚያ ልዩ ዞን ስር የተዳደሩ የነበሩ ወረዳዎች፣ ከተሞችና ቀበሌዎች ነዋሪዎች ናቸው ቅሬታ ያቀረቡት። አቶ ታዲስ ጉተማ የሰበታ ሀዋስ ወረዳ ከተማ ነዋሪ ናቸው። ከዚህ በፊት ሰበታ ሀዋስ የሚባል ወረዳ ልዩ ዞን ስር ነበረ። አሁን ደግሞ ሸገር ሲቲ ተብሎ የተቋቋመ ወረዳ ሰበታ ተቆርጧል ማለት ነው። አስራ ሰባት ቀበሌ የሚጠጉት ከሱ ላይ ተቆርጧል። ወደ ሀያ ሶስት የሚጠጉ ደግሞ በሌላ ዞን እንዲካተት ተደርጓል ማለት ነው። ህብረተሰቡ የሚለው መካተት አለብን። ስለዚህ እንዲካተቱም እንዳይካተቱም መልስ የተሰጣቸው ነገር ስለሌለ አሁንም እየተቃወሙ እያሉ ነው የሚገኙት። እስካሁን ድረስ ማንም ስብሰባ ላይ ተቀምጦ የሸገር ሲቲ ፋውንዴሽኑ ይጠቅመናል አይጠቅመንም የሚባል ነገር የተነሳ ነገር የለም ማለት ነው። በሸገር ከተማ የተካተቱ ከተሞች ውስጥ የሚኖሩ አንዳንድ ነዋሪዎች በበኩላቸው ስለ ዓላማው ፋይዳውና ስለተዋቀረበት ምክንያት መረጃ እንደሌላቸው ነው የሚገልጹት። እንደ ነዋሪዎቹ አስተያየት ስለ ከተማው አወቃቀር ከህብረተሰቡ ጋር የተካሄደ ውይይት አለመኖሩ ስራዎችን በግልጽ የመስራት ችግር እንዳለ ያሳያል። በዚህ ዙሪያ ከከተማ አስተዳደሩና ከኦሮሚያ ክልል አመራሮች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ዓለም አቀፉ ድንበር የለሽ የሐኪሞች ቡድን ሜዲሳን ሳን ፍራንቲር በኢትዮጵያ የጤና አገልግሎት እጅግን በማይደረስባቸው አካባቢዎች አስቸኳይ የህክምና እና ሰብአዊ እርዳታ እያደረገ መሆኑን ለቪኦኤ በላከው የጽሑፍ መግለጫ አስታውቋል። በኢትዮጵያ ከ22 ሚሊዮን በላይ ሰዎች ሰብአዊ እርዳታ እንደሚያስፈልጋቸው የአውሳው ድርጅቱ በግጭት ምክንያት በተለይም በአፋር፣ አማራ፣ ትግራይ እና ደቡብ ብሔር ብሔረሰቦች እና ህዝቦች ክልል ውስጥ ያሉ ማህበረሰቦች እርዳታ እንደሚሻቸው ገልጿል። በሶማሌ ክልል በሲቲ ዞን ተንቀሳቃሽ የማረጋጊያ ክሊኒኮች በማቆም ወደ 2600 የሚጠጉ ሰዎች የህክምና ድጋፍ እንደሰጠ ድርጅቱ አስታውቋል። በዚሁ ክልል ሊባን ዞን ሰባ አምስት ሺህ የሚጠጉ የተፈናቀሉ ሰዎች የሚኖሩበት አዴሌ ካምፕ በኮሌራ ወረርሽኝ ክፉኛ የተጠቃ በመሆኑ ቡድኑ የኮሌራ ህክምና ማዕከላትን ማቋቋሙን እንዲሁም ተፈናቃዮቹ ንጹህ የመጠጥ ውሃ እንዲያገኙ የውሃ ማጣሪያዎችን የእጅ መታጠቢያ ገንዳዎችን እና 12 መጸዳጃ ቤቶችን መገንባቱን አስታውቋል። በአማራ ክልል በግጭት የተጎዱ በርካታ ማህበረሰቦች መኖራቸውን እና አብዛኞቹ ታካሚዎች በድብርት የተጠቁ ናቸው ያሉ ድርጅቱ ከፆታዊ ጥቃት ጋር የተያያዙ ብዙ መገለሎች እንዳሉም ጠቁሟል። ከ50 ሺህ በላይ የሚሆኑ የደቡብ ሱዳን ስደተኞች ተጠልለው በሚኖሩበት በኩሌ ካምፕ የኤምኤስኤፍ ህክምና ቡድን የመጀመሪያና ሁለተኛ ደረጃ የጤና አጠባበቅ አገልግሎቶችን እንደሚሰጥ እንዲሁም ተመላላሽ ታካሚዎችን እንደሚቀበል በመግለጫው አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የደቡብ ሱዳን ፕሬዝደንት ሳልቫኪር በአንድ ኦፊሴላዊ ስነ ስርዓት ላይ ሱሪያቸው ረጥቦ የሚያሳይ ቪዲዮ ከመሰራጨቱ ጋር በተገናኘ ስድስት ጋዜጠኞች መስታሰራቸውን ሮይተርስ የአገሪቱን ብሔራዊ ጋዜጠኞች ማህበር ጠቅሶ ዘግቧል። ባለፈው ወር በተካሄደ አንድ የመንገድ ሥራ ስምምነት ሥነ ሥርዓት ላይ ብሔራዊ መዝሙር ሲዘመር ቆሞ የሚታዩት የ71 ዓመቱ ሳልቫኪር ግራጫ ሱሪያቸው ረጥቦ ተስተውሏል። ቪዲዮው በቴሌቪዥን ባይሰራጭም በኋላ ግን በማኅበራዊ ሚዲያ ላይ በስፋት ተዘዋውሯል። ለደቡብ ሱዳን ማሰራጫ ኮርፖሬሽን የሚሰሩት ጋዜጠኞች ባለፈው ማክሰኞ መታሰራቸውን የጋዜጠኛ ኅብረቱ ፕሬዝደንት ፓትሪክ ኦየት ተናግረዋል። ጋዜጠኞቹ ፕሬዝደንቱ ላያቸው ላይ ሲሸኑ የሚያሳየው ቪዲዮ ምንጭ ከየት እንደሆነ ስለሚያውቁ ተጠርጥረው መያዛቸውን የኅብረቱ ፕሬዝደንት ለሮይተርስ ተናግረዋል። ሳልቫኪር ደቡብ ሱዳን ነጻነቷን ካወጀችበት ከእንደ አውሮፓውያን አቆጣጠር? 2011 ጀምሮ በፕሬዝደንትነት ቆይተዋል። ፕሬዝደንቱ ጤነኛ አይደሉም የሚለውን በማኅበራዊ ሚዲያ የሚሰራጨውን ወሬ የደቡብ ሱዳን ባለሥልጣናት ያስተባብላሉ። አገሪቱ ላለፉት አስርተ ዓመታት በግጭት ስትተራመስ ቆይታለች። በሕጉ መሠረት ባለሥልጣናት ተጠርጣሪዎችን ዳኛ ፊት እስኪያቀርቡ መያዝ የሚችሉት እስከ 24 ሰዓት ብቻ ነው። ሁኔታው የአገሪቱ ባለስልጣናትን በተመለከተ የሚወጡ ዘገባዎች አዎንታዊ ካልሆኑ የጸጥታ ባለስልጣናት በዘፈቀደ እንደሚያስሩ ማሳያ ነው ሲሉ የጋዜጠኞች መብት ተከራካሪ ቡድን ሲፒጄ የሳራ በታች አገሮች ተወካይ ሙቶኪ ሙሞ ተናግረዋል። በሴኔጋል ትናንት እሁድ ሁለት አውቶቡሶች ተጋይተው 38 ሰዎች ከሞቱና ሰማኒያ የሚሆኑት ደግሞ ከቆሰሉ በኋላ በአገሪቱ የሶስት ቀናት ሀዘን ታውጀዋል። የአገሪቱ ፕሬዝደንት ማኪሳልን ጨምሮ ሌሎችም ባለስልጣናት ባወጡት መግለጫ ትናንት እሁድ ማለዳ ላይ ከመዲናዋ ዳካር 137 ኪሎ ሜትር ርቀት ላይ በምትገኘው ካፍሪን ከተማ ሁለት አውቶቡሶች መጋጨታቸውን አስታውቀዋል። በሀገሪቱ የቅርብ ጊዜ ታሪክ ዘግናኙ አደጋ ነው ተብሏል። ፕሬዚደንት ማኪሳል ጥልቅ ሐዘን እንደተሰማቸው በትዊተር አስታውቀዋል። ከዛሬ ጀምሮ ለሶስት ቀናት የሚቆይ ሐዘንም አውጀዋል። አንድ የአካባቢው አቃቤ ሕግ እንዳሉት አደጋው ሊከሰት የቻለው የአንደኛው አውቶቡስ ጎማ ሲፈነዳ መንገዱን በመሳቱ በተቃራኒ አቅጣጫ ሲመጣ ከነበረው አውቶቡስ ጋር ተላትሟል። ለረጅም ዘመን ያገለገሉ አሮጌና ከልክ በላይ የተጫኑ ትላልቅ አውቶቡሶች እና እቃ ጫኝ ተሽከርካሪዎች በአውራ ጎዳናዎች ላይ በፍጥነት ስለሚበሩ በሴኔጋል የመኪና አደጋ በብዛት ይስተዋላል። ይህ በእንዲህ እንዳለ በኬንያ ባለፈው ቅዳሜ በደረሰ የአውቶቡስ አደጋ 20 ሰዎች ሲሞቱ 49 ደግሞ ጉዳት ደርሶባቸዋል። ከኡጋንዳ ወደ ኬንያ ይጓዝ የነበረው አውቶቡስ ኬንያ ድንበር ውስጥ ከገባ በኋላ አደጋው መድረሱ እንደታወቀ የኤኤፍፒ ሪፖርት አመልክቷል። የአደጋው ምክንያት ከልክ በላይ ፍጥነት ሳይሆን አይቀርም ተብሏል። በደቡብ ናይጄሪያ ታጣቂዎች በአንድ የባቡር ጣቢያ ላይ ጥቃት ከፍተው 32 ሰዎችን አፍኖ ሲወስዱ ሌሎች በርካቶችን ማቁሰላቸውን ፖሊስና ባለሥልጣናት አስታውቀዋል። በናይጄሪያ ሰዎችን አግቶ ቤዛ መጠየቅ ትልቅ ችግር እየሆነ መምጣቱን የኤኤፍፒ ዘገባ አመልክቷል። ከሌጎስ 360 ኪሎ ሜትር ላይ በሚገኘው ኤዶ ግዛት ውስጥ ባለ የባቡር ጣቢያ ላይ ታጣቂዎች ተኩስ ከከፈቱ በኋላ ባቡር ጥበቃ ላይ የነበሩ 32 ሰዎችን አፍነው ወስደዋል ሲል ፖሊስ አስታውቋል። አንድ ሰው ግን ማምለጥ መቻሉን ፖሊስ ጠቁሟል። ባለፈው ዓመት መጋቢት ወር ላይ ታጣቂዎች በሰሜን ምዕራብ ናይጄሪያ ሀዲዱን በቦምብ አፍርሰው ባቡሩ ላይ ጥቃት ሲከፍቱ ሰዎች ሞተዋል። በደርዘን የሚቆጠሩ ተሳፋሪዎችንም አግተዋል። ከስምንት ወርና የመጨረሻዎቹ ታጋቾች ከተለቀቁ በኋላ የባቡር መስመሩ እንደገና ተከፍቷል። በመጨረሻም አድማጮች አዲሱ የቻይና የውጭ ጉዳይ ሚኒስትር ቺንጋንግ ወደ አምስት የአፍሪካ ሀገራት ጉዞ በማድረግ ስራቸውን እንደሚጀምሩ የአሶሲኤትድ ፕሬስ ዘገባ አመልክተዋል። የቻይና የውጭ ጉዳይ ሚኒስቴር ዛሬ ሰኞ ባወጣው መግለጫ ቺንጋንግ ወደ ኢትዮጵያ፣ ጋቦን፣ አንጎላ፣ ቤኒን እና ግብጽ ከዛሬ ጀምሮ ለአንድ ሳምንት እንደሚጓዙ አስታውቋል። የአረብ ሊግ ዋና ጸሐፊን እንደሚያገኙም የውጭ ጉዳይ ሚኒስቴር ቃል አቀባዩ ዋንግ ወንቢን ጠቁመዋል። አዲሱ የውጭ ጉዳይ ሚኒስትር ቺንጋንግ ከእርሳቸው ቀድመው በቦታው ለሰላሳ ዓመታት እንደነበሩት የውጭ ጉዳይ ሚኒስትር አዲሱን ዓመት ወደ አፍሪካ ጉዞ በማድረግ የመጀመር ልምዳቸውን ቀጥለዋል ብለዋል ቃል አቀባዩ። አሜሪካና ቻይና በአፍሪካ ላይ ተጽዕኖ ለማሳረፍ ፉክክር ላይ ናቸው ሲል ሪፖርቱ አውስቷል። የአሜሪካው ፕሬዚደንት ጆ ባይደን ባለፈው ወር የአፍሪካ መሪዎችን በዋሽንግተን ሰብስበዋል። ቻይና ከአህጉሪቱ ጋር ዋና የንግድ ሸሪክ ስትሆን በመሰረተ ልማትና ማዕድን ዘርፍ ሰፊ መዋለ ንዋይ አፍስሳለች። አድማጮች፣ ለምሽቱ ያዝኩት ዜና በዚሁ ተፈጽመዋል። ከቀሪ ዝግጅቶቻችን ጋር አብራችን ቆዩ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ጥር 1 2015 ዓ.ም፣ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መገናኛ አቀናባሪያችን አባየው ገበያው፣ የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ ናቸው። የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጆናታን ወከር ነው። ወደ ዕለቱ አቢር እስከ ማለፋችን አስቀድሞም ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ። በግለሰብ ደረጃ ከታየ አሁን ለምሳሌ በከፍተኛ ጥንቃቄ ሳይንሳዊ በሆነ መንገድ የግለሰብን ባህሪ ለመመዘን ነው፣ ወደ አስራ ሁለት ነገሮች ነው በዛ ላይ ለመረዳት የምንሞክረው። አንደኛው ሶሲዮፓቲ ስኬል ማለትም ከተለመደው ህብረተሰብ አካሄድ ፈንጠር ያሉ ሰዎችን እንድናውቅ የሚረዳ በሰላማዊ ዜጎች ላይ የፊ የሚፈጸሙ አሰቃቂ የግድያ ጥቃቶች የንጹሐንን ነፍስ በማጥፋት ከሚያደርሱት ጉዳት በተጨማሪ በቪዲዮ ምስል አማካኝነት በሚሰራጩበት ወቅት በተመልካቹ ላይ የሚያደርሱትን የአእምሮ መታወቅና የስሜት መረበሽ አስመልክቶ ከተሰናዳ ቅንብር የተወሰደ ነው የሰማችሁት። ሙያዊ ትንታኔውን የሰጡን የዘወትር ተባባሪያችን በዚህ በዩናይት ስቴትሱ የባሮ የነርቭ ሕክምና ተቋም የአንጎልና የነርቭ ሕክምናና ተመራማሪው ፕሮፌሰር ዮናስ እንዳለገዳ ናቸው። በሁለተኛው አጋማሽ በሐኪሙን ይጠይቁ ይመለሳሉ። ጠብቋቸው አድማጮች። አሁን በቀጥታ ወደ ዕለቱ አቢይ ርዕስ ቀደም ብዬ በመግቢያ ያስተዋወቅኩት ርዕስ ነው። በስድስት ዞኖችና በአምስት ልዩ ወረዳዎች ይካሄዳል ተብሎ የሚጠበቀው ህዝበ ውሳኔ በተያዘለት ዕለት እንደሚከናወን የኢትዮጵያ ምርጫ ቦርድ ሰብሳቢ አረጋገጡ። በሂደቱ ወቅት ለተፈጸሙ የወንጀል ድርጊቶች ተጠያቂ አካላትን ህግ ፊት ለማቅረብም ጥረት እየተደረገ መሆኑን አመልክተዋል። ለውሳኔ ህዝቡ ከሁለት ሚሊዮን በላይ ህዝብ መመዝገቡም ተገልጧል። መለስካቸው አመሃ ተከታትሎታል። ቀደም ሲል በደቡብ ብሔር ብሔረሰቦችና ህዝቦች ክልል ተጠቃልለው ከነበሩት መካከል በስድስት ዞኖችና በአምስት ልዩ ወረዳዎች የሚኖረው ህዝብ በአንድ የተለየ ክልል ለመኖር መደገፍ ወይም አለመደገፉን የሚያረጋግጥ የህዝብ ውሳኔ በተያዘለት ቀን እንደሚፈጸም በኢትዮጵያ ምርጫ ቦርድ በኩል ጥርጣሬ እንደሌለ የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጋዜጠኞች አስታወቁ። በእነዚህ ስድስት ዞኖች ማለትም ኮንሶ፣ ደቡብ ኦሞ፣ ወላይታ ጋሞ ጌሬዮና፣ ጎፋ እንዲሁም በአምስት ልዩ ወረዳዎች ማለትም ቡርጂ፣ ባስኬቶ፣ አሌ፣ አማሮ እና ዲራሼ ሊካሄድ በሚደረገው ዝግጅት እዚያ እናዚህ የተለያዩ ችግሮች ያጋጥመው የነበረ ቢሆንም የህዝብ ውሳኔው በተያዘለት ዕለት እንደሚከናወን ተናግረዋል። የህዝበ ውሳኔው የሚደረገው ጥር 29 ነው። ያንን ባሰብነው መሰረት ከማድረግ የሚያግደን ነገር በእኛ በኩል ያየነው ነገር የለም፣ እንደ ችግር የምንወስደው። ዝግጅቶቻችን በሙሉ በጊዜ ፍሬም ውስጥ እየተከናወኑ ነው። የመራጮች ምዝገባ አስፈላጊውን የህትመት ዝግጅቶች አድርገናል። እሱ በጊዜው ሀገር ውስጥ የሚገባ ይሆናል። የድምፅ መስጫ ወረቀት ህትመቱ በጥሩ ሁኔታ እየተካሄደ ነው። ሎጂስቲክስንም በሚመለከት ስርጭትን በተመለከተ ጥሩ ክንውን አድርገናል ብለን እንወስዳለን። በመራጮች ምዝገባ ወቅት ያየናቸው ትንሽ መንገራገጮች ቢኖሩም ይሄኛው እንግዲህ በአንድ ቀን የሚከናወን ነገር ስለሆነ መወር መዘጋጀትና በትክክል የሚያስፈልገው አቅርቦት በጊዜው እንዲቀርብ ማድረግ ያስፈልጋል። ግን ከምናያቸው የምርጫ ኦፕሬሽኑን ከሚወስኑ ጉዳዮች አይ ወደ ኋላ ሊገታን ይችላል የምንለው ምንም ነገር በእኛ በኩል የለም። ስለዚህ ጥር ሀያ ዘጠኝ እናደርገዋለን ብለን በመተማመን መናገር እንችላለን። በዚህ የህዝብ ውሳኔ የእስካሁን ሂደት ካጋጠሙት ጉልህ ችግሮች መካከል በ24 የምርጫ ጣቢያዎች ውስጥ ከፍተኛ የአሰራር ጥሰት መፈጸሙን ምርጫ ቦርድ ያሰራጨው የጽሑፍ መረጃ ያመለክታል። ወይዘሪት ብርቱካን እንደዘረዘሩት በእነዚህ የምርጫ ጣቢያዎች የመራጮች ካርድ መሰጠት ለሌለበት ሰዎች ተሰጥቷል። በምርጫ ጣቢያ በአካል ያልተገኙ ሰዎች በመራጭነት ተመዝግበዋል። ከጣቢያ ውጭም ካርዶች ሲታደሉ ተገኝተዋል። በዚህ ምክንያት ቀደም ሲል የተካሄደው ምዝገባ ተሰርዞ አዲስ ምዝገባ እየተካሄደ መሆኑንም ሰብሳቢዋ ተናግረዋል። አጥፊዎች ናቸው በተባሉት ላይ ምን እርምጃ ተወስዷል የሚለው የጋዜጠኛ ጥያቄም ቦርዱ አስተዳደራዊ እርምጃዎችን ሁሉ እንዳከናወነ ገልጸው የወንጀል ድርጊቱን የፈጸሙ ሁሉ በሕግ ተጠያቂ እንዲደረጉ ለሚመለከታቸው የመንግሥት አካላት ቦርዱ እንዳቀረበ አስረድተዋል። የተፈጸመው ጥሰት ምን ምን እንደሆነ፣ በእኛ በኩል ይህን ሲፈጽሙ ያገኘ ናቸው። የምርጫ አስፈጻሚዎች እነማን እንደሆኑ፣ የተባበሯቸው የአስተዳደር ሰራተኞች እነማን እንደሆኑ ዘርዝረን የፌዴራል ፖሊስ በአፋጣኝ ምርመራ አከናውኖ በአስፈላጊ ሁኔታ በሕግ አግባብ ቶሎ በወንጀል እንዲጠየቁ እንዲያደርግ ደብዳቤ ጽፈናል። እስካሁን ምላሽ አላገኘንም፣ እየተከታተልን ነው። ምክንያቱም የምርጫ ጉዳዮች ሁሉም ሰው እንደሚረዳው በአፋጣኝ ምላሽ ማግኘት ያለባቸው፣ ውሳኔ ማግኘት ያለባቸው ፖሊስም፣ ከዛም ደግሞ ሲያልፍ አቃቤ ሕግም ፍርድ ቤትም ይህንን ለምርጫ ሂደት ትልቅ ችግር የሚሆነውን ዜጎች የሚኖራቸውን እምነት የሚያሳጣ የህግ መተላለፍ ቶሎ መፍትሄ መስጠት ጥፋተኞቹን ተጠያቂ ማድረግ ይኖርባቸዋል እና እነዚህ ተቋማት ቶሎ ኃላፊነት እንዲወስዱ በእኛ በኩል ክትትል እያደረግን ነው። ግን ማስመር የምፈልገው ይሄ ወንጀል በአንድ ጣቢያ እንደተፈጸመ ወንጀል ወይም ደግሞ በአንድ ቦታ ብቻ እንደተደረገ ወንጀል የሚኖረው ፋይዳ እና የሚኖረው መጥፎ ገጽታ እና መጥፎ ተጽዕኖ እዛ ላይ እንደሚወሰን አድርገን አንወስደውም። እና ይሄንኑ ተረድተው የሚመለከታቸው ቅድም የገለጽኳቸው የፍትህ አካላት እርምጃውን በአስቸኳይ እና በስርዓቱ መውሰድ አለባቸው ብዬ አምናለሁ። ቦርዳችንም ይህንኑ ነው ሊያሰምርበት የሚፈልገው። ጥር 29 ቀን 2015 ዓ ም ይካሄዳል ተብሎ በሚጠበቀው በዚህ ውሳኔ ሕዝብ ላይ ድምፃቸውን ለመስጠት እስከ ዛሬ የተመዘገቡት 2934143 ዜጎች ሲሆኑ ከእነዚህ መካከል 1727 መራጮች በሰባት የተፈናቃይ የምርጫ ጣቢያዎች ለመጀመሪያ ጊዜ ድምፃቸውን ለመስጠት መዘጋጀታቸውን የቦርዱ የሰነድ ማስረጃ ይናገራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አምሃን ለዘገባው አመሰግናለሁ። በተከታዩ ዘገባ ደግሞ ከአዲስ አበባ ወደ መቀሌ ነው የምናቀናው። ከመቀሌ ወደ አዲስ አበባ በኢትዮጵያ አየር መንገድ የሚደረግ ጉዞ ላይ ወጣቶች እንዳይጓዙ የእድሜ ክልከላ ተደረገ ሲሉ አንዳንድ መንገደኞች ተናገሩ። ክልከላው ከአርብ ታህሳስ 28 2015 ዓ ም አንስቶ መደረጉንም እነኚሁ አስተያየት ሰጪዎች ተናግረዋል። ሙልጌታ አጽብሀ ዝርዝሩን ይዟል። ዛሬ ሰኞ ጥር አንድ ሁለት ሺ አስራ አምስት ዓመተ ምሕረት ወደ አዲስ አበባ ለመጓዝ ትኬት በ አራት ሺ ሶስት መቶ ሀምሳ ብር ከሳምንት በፊት መግዛቱ የተናገረው ሙልጌታ ይብራህ የተባለ የ ሰላሳ ሁለት ዓመት ወጣት መንገደኛ እሱ ከከፈለው ዋጋ እጥፍ የከፈሉ መንገደኞች እንዳሉ ተናግሮ በዕድሜያቸው ምክንያት ወደ አዲስ አበባ ለመጓዝ እንደ ተከለከሉ ገልጿል እሱም በዕድሜው ምክንያት አዲስ አበባ ወደሚገኙ ቤተሰቦቹ እንዳይሄድ መከልከሉ ተናግሯል በረራ ሰባት ከሀያ አምስት ነበረ የነበረው የተመለስንበት ምክንያት ግልጽ አይደለም ከ16 እድሜ እስከ ስልሳ አምስት ላሉት አይፈቀድም ብለዋል ወይም ደግሞ የህክምና ወረቀት ማምጣት መቻል አለባቸው ብለውናል ምክንያቱ ግልጽ አይደለም እነዚህ ምክንያቶች ብቻ ናቸው የሰጡት ነው እኔ ቤተሰቦች ማግኘት ፈልጌ የነበር ሄድኩት ከዛ ቤተሰቦች ጋር አልገናኝም ማለት ነው እንደኔ አይነቱ ብዙ ሰዎች ደግሞ አሉ ለቤተሰብ ብቻ ሳይሆን ለሌላ ጉዳይ ስለዚህ እነሱ መጉላላት እየደረሰባቸው ነው ማለት ነው ሰላም ሰፍነዋል ተብሏል በዚህም የመንቀሳቀስ መብት ሊጠበቅ ይገባል ብሏል ሰላም ነው ከተባለ የመስተካከል መቻል ያለበት በነጻነት መንቀሳቀስ መቻል አለብን በጣም አስፈላጊ የሚባል መሰረታዊ ጉዳይ ያላቸው ሰዎች እዚህ እየተጉላሉ ነው ብዙ ሰው እየተጉላላ ያለው ስለዚህ ከተከፈተ ላይ ቀር እንደዚህ ነፃ መሆን መቻል አለበት ለሁሉም በእኩል መታየት መቻል አለበት። ከአዲስ አበባ ከአስር ቀናት በፊት ቤተሰብ ለመጠየቅ ወደ መቀለ እንደመጡ የተናገሩት አቶ ሀፍታይ ገብረ የተባሉ በበኩላቸው እድሜያቸው ሀምሳ በመሆኑ መከልከላቸው ገልጸዋል። ይኸውልህ እኔ የመጣሁት ከአዲስ አበባ ነው፣ ቤተሰብ ለመጠየቅ ነው። ግን ተከለከለ። እኔ የመጣሁት ከአስር ቀን በፊት ነው። የመጀመሪያው አውሮፕላን በረራዎች በሁለተኛ ጊዜ ነው የመጣሁት እና የተከለከልንበት ምክንያት ምንም ሊገባን አልቻለም። ማን ጠይቅ ስንላቸው ምንም የምጠይቀው ነገር የለም በቃ ብለው የአየር እንትን የለበሱ ሰዎች ናቸው የሚመልሱን። ያለ ፖሊስም ምንም፣ ስለዚህ ጉዳይ የሚመለከተውም አይመስልም ዝም ብሎ ነው ሊመልሱ ነው ያሉት። ስለዚህ ምክንያቱ ምንድን ነው? መንግስት ነው ያወጀው የኢትዮጵያ መንግስት ነው ወይም የትግራይ ያለው የክልል መንግስት ነው የሚያወጀው ያለ ማን ነው የሚለው ግን እኔ ግራ ገብቶኛል። ለህክምና የህክምና ወረቀት አጽፉ ነው የሚላል። የትኛው ሆስፒታል ሂደ እንደምታጽፍ ግራ ገብቶኛል። በአሁኑ ጊዜ የተዘጋ ነው ያለው። ምንም ህክምና የለም። ሰዎች ለመታከም የሚሄዱበት ሰዓት እየተከለከለ፣ እናቶች እያለቀሱ፣ ህጻኖች እያለቀሱ ነው ያሉት። መንገደኞች ለከፈሉት የጉዞ ውጪ በአሁኑ ጊዜ እንደማይመለስላቸውና መሄድ በሚችሉበት ጊዜ ያገዙ ትኬት እንደሚጠቀሙበት እንደተነገራቸው ገልጸዋል። በመቀለ አሉላ አባ ነጋ ኤርፖርት መንገደኞች የያዙት ሰነድ እየታየ በተለይ ወጣቶች በአየር መንገዱ ሰራተኞች ወደ አውሮፕላን ማረፊያው ተርሚናል እንዳይገቡ እየተመለሱ ተመልክቻለሁ። ተመሳሳይ የዕድሜ ክልከላ ከሽረንዳ ስላሴ ወደ አዲስ አበባ በሚደረግ ጉዞም እንዳለ ከከተማዋ ያገኘሁት መረጃ ያሳያል። የክልከላው ምክንያት ከመቀለ ኤርፖርት አመራሮች መልስ ለማግኘት ያደረግነው ጥረት አልተሳካም። አንድ ስማቸው እንዳይጠቀስ የፈለጉ በተቋሙ ያገኘኋቸው የጸጥታ ባለሙያ ክልከላው ጊዜያዊ ነው ብለዋል። ታህሳስ 192015 ዓም የአውሮፕላን ጉዞ ከተጀመረ ወዲህ ከ30ሺ በላይ መንገደኞች ወደ አዲስ አበባ ለመጓዝ ትኬት ገዝተዋል። ከነዚህ ብዙዎቹ ወጣቶች በመሆናቸው በዚህም ቅድሚያ ማግኘት የሚገባቸው ህጻናት፣ ሽማግሌዎች እና የጤና እክል ያጋጠማቸው ሰዎች አገልግሎቱን እንዲያገኙ ነው ብለዋል። ከፌዴራል መንግስትና ከትግራይ ክልል አመራሮች በጉዳዩ መልስ ለማግኘት ያደረግነው ጥረት አልተሳካም። እንዲሁም ከኢትዮጵያ አየር መንገድ በጉዳዩ መልስ ለማግኘት ጥረት እያደረግን እንገኛለን። ከተሳካ ይዘን ቀርባለን። የኢትዮጵያ አየር መንገድ ከአንድ ዓመት ከሰባት ወራት በኋላ ወደ መቀለ ከተማ ታኅሣሥ 9 2015 ዓም ነው በረራው የጀመረው ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም። አመሰግናለሁ ሙሉጌታ አድማጮች የምሽቱ ስርጭታችን እስከ አራት ሰዓት ይቀጥላል ተከታዩ መጽሔት ዘገባ ደግሞ በነዳጅ ምርቶች ላይ የተደረገው ሶስተኛ ዙር ጭማሪ መብዛቱንና የአቅርቦት ችግርም አለ ሲሉ አንዳንድ የተሽከርካሪ ባለንብረቶች መግለጻቸውን ይመለከታል የንግድ ቀጠናዊ ትስስር ሚኒስቴር በበኩሉ ነዳጅን ለመደጎም ሰፊ ወይም የነዳጅ ዋጋ መሆኑ ነው ከ10 ቢሊዮን ብር በላይ ወጪ ሲያደርግ መቆየቱን ገልጦ፣ ይህም በፈጠረው ጫና ድጎማውን ቀስ በቀስ ወደ ተጠቃሚዎች የማስተላለፍ ውሳኔ መወሰኑን ነው ያስታወቀው። አዲስ ቸኮል ዝርዝሩን ይዟል። የኢትዮጵያ መንግስት በነዳጅ ምርቶች ሽያጭ ላይ ሲያደርግ የነበረውን ድጎማ የማሳት ተግባር በመቀጠል በበጀት ዓመቱ ሶስተኛውን የዋጋ ጭማሪ አድርጓል። ኬሮሲን ወይም ነጭ ጋዝና ናፍጣ ላይ ከፍ ያለው ዋጋ ጭማሪ ሲደረግ በቤንዚን ላይ የተደረገው ግን መጠነኛ ነው። ይህ ድጎማ መንግስትን አስር ቢሊዮን ብር እንዳስወጣው የገለጸው ሚኒስቴር መስሪያ ቤቱ ዝቅተኛ የብረተሰብ ክፍል የሚጠቀምባቸው የነዳጅ ውጤቶች ላይም ተጨማሪ ሁለት ቢሊዮን ብር ድጎማ ማድረጉን አስታውቋል። የነዳጅ ተጠቃሚ የሆኑ የትራንስፖርት አገልግሎት ሰጪዎች የዋጋ ጭማሪ በጉዞ ዋጋ ተመን ላይ ጭማሪ እንዲያደርጉ ሊያስገደዳቸው እንደሚችል ይናገራሉ። ሃምሳ ስምንት ብር ወደ ስድሳ አምስት ብር ነው ያልል። እኛ እንግዲህ በዚህ ላይ ናፍጣ እንደዛ ቀርተን ገቢ ስናስገባ ያው ባለቤት ለፎርሷ ባለቤት የምናስገባው ስለሚያንስብን ያው እኛም ህዝቡ ላይ ነው ጫና ምንፈልገው። ህዝቡ ደግሞ በዛን ሰዓት የመንግስት ሰራተኛ ነው። በቀን ሶስት አራት ሊያወጣ ይችላል። ይህ የመንግስት ሰራተኛ እንዴት ነው የሚሆነው? እኛ አሁን በስፔርትም ጨምሮብን በናፍጣም ጨምሮብን እንግዲህ እኛ በጣም የተቸገርነው። የውሳኔው መነሻ መንግስት ለድጎማ የሚያወጣው ወጪ ከፍተኛ ደንበ ማምጣቱ መሆኑን ሚኒስትር መስሪያ ቤቱ ገልጿል። በሌላ በኩል የአሜሪካ ድምፅ ከዚህ ቀደም ያነጋገራቸው የምጣኔ ሀብት ባለሙያዎች ድጎማው ቀስ በቀስ እየተቀነሰ በሂደት ነዳጅ ያለ ድጎማ ማቅረብ አላማ ያለው የመንግስት መመሪያ አሁን ፈታኝ የሆነውን የኑሮ ውድነት ሊያባብስ ይችላል ብለዋል። በድሬዳዋ የነዳጅ ዋጋ ጭማሪውን በተመለከተ ያነጋገርናቸው አሽከርካሪዎች በከተማዋ ሰሞኑ ከፍተኛ ነዳጅ ጥረት እንደነበረ ይገልጻሉ። ድጎማውን በተመለከተም የናፍጣ ተጠቃሚዎች እድሉን እየተጠቀሙበት ቢሆንም ቤንዚን ግን በከተማዋ በበቂ ሁኔታ ቀርቦ ስለማያውቅ በድጎማ ሆነ ያለ ድጎማ በቀላሉ ማግኘት እንደማይችሉ ተናግረዋል። ስሜ ዮናታንን ቢወር ይባላል። ነዳጅ በጣም አስቸጋሪ ነገር ነው። ምክንያቱም ልክ ወር መጨረሻ ላይ ሲሆን ይዘጋል። የነዳጅ መጥፋት አለ። ማደያዎች ይዘጋሉ። በብላክ ነው የሚገዛው ብዙ ጊዜ ማለት ነው። ነዳጅ ቤንዚል በበቂ ሁኔታ የለም። እኔ ነዳጅ ድጎማ ተጠቃሚ አይደለሁም፣ ግን ተጠቋሚ ጓደኞቼም እየተጠቀሙ አይደለም እስካሁን ድረስ ማለት ነው። በቃ በአጠቃላይ ቤንዚል የለም በሚባል ደረጃ ማለት ነው። በጣም እጥረት አለ። ስሜ በረከት ሰለሞን ይባላሉ። ሹፌር ነኝ ፎርስ ሾፌር። ይህን ሰሞን በናፍጣ ጦስ በጣም እየተንገላታ ነው፣ ባዳዮችም ዝግ ናቸው። በዚህ ላይ በዓል ነው። በዓል በዓል ምክንያት በማድረግ ናፍጣ መቋረጥ እንኳን አልነበረበትም። ሕዝቡ በበዓል ምክንያት ከቤት ወደ ቤተሰብ የሚሄድበትም ትራንስፖርት በጣም ጥረት ነበረ። የድሬዳዋ አስተዳደር ንግድ ጽህፈት ቤት ኃላፊ አቶ አሚኑ ጣሀ ቅሬታው ትክክል መሆኑን ገልጸው መነሻውን ነዳጅ ዋጋ ሊጨምር መሆኑን ባለሙያዎች አስቀድመው ስለ ስለስሙ አውቁ በመዝጋታቸው የተፈጠረ ነው ብለዋል። የቤንዚን እጥረትን በተመለከተም ለከተማው የተመደበው ኮታ በማነሱ የተፈጠረ እንደሆነ ነው የሚገልጹት። መረጃ ሲደርሳቸው ነው እንደዚህ የሚያደርጉት። በየወሩ እንደ እንደዛ የሚያደርጉት መረጃ ውስጥ ለውስጥ ሲደርሳቸው ዋጋ እንደሚጨምር ሆርድ ለማድረግ ይሞክራሉ። እኛ ግን የዞረን አስከፈት ናቸው ያላቸውም ማለት ነው መረጃው ስለሚደርሰን አምስት የሚሆኑ ማዳዮችን ያው ከነዳጅ ከነዳጅ አቅራቢ ድርጅት መረጃው ስለደረሰን ወዲያው ሄደን አስከፈት ናቸው ለክተን ማለት። ለምንድን ነው ያቆይ የያዛችሁት ለምንድን ነው ያልከፈታችሁ ሲባል ግማሹ በዓል ነው ይላል፣ ግማሹ መብራት የለኝም ጄኔሬተር ነው ይላል። አውቀው ነው ይሄ ያው። ስለዚህ ማስጠንቀቂያ ሰጥተናቸው ወዲያው እንዲከፈት ነው ያደረግነው። ቤንዚን እንደ ብዛ እጥረት አለ። በሳምንት አንድ ወይ ሁለት ቦቴ ነው እየተላከልን ያለው ይሄ ደግሞ ያው ጅቡቲ ላይ ያለው መቅጃ ሁለት በመሆኑ እንደ ሀገር ሁለት መቅጃ ስለ ስለሆነ ለድሬዳዋ ያው በሳምንት አንድ ወይ ሁለት ቦቴ ነው እየደረሰ ያለው። አጠቃላይ እዚህ ከተማ ውስጥ ሀያ አንድ ማደያ ነው ያለው። ከሀያ አንዱ ማደያ አንድ ቦቴ ሲደርሰው አስብ እንዴት ወረፋ እንደሚበዛ ከአስራ ሶስት ሺህ በላይ ባጃጅ ነው ያለው። እና ይሄ ችግር ነው። ይሄ መቀረፍ ያለበት ለሚመለከታቸው ለነዳጅ ባለሥልጣንም ለነዳጅ አቅራቢ ድርጅትም ለትራንስፖርት እና ሎጂስቲክም ለንግድ ሚኒስቴርም ምክር ሀሳብ ሰጥተናል። ይሄ በቀጣይ መስተካከል ያለበት ኮታውም፣ የድሬዳዋን ፖፑሌሽን ታሳቢ ያደረገ አይደለም። አቶ አሚኖ በተለምዶ ባጃጅ የሚባሉት ባለሶስት እግር ተሽከርካሪዎች ከድጎማው መውጣት አለባቸው ባይ ናቸው። ባጃጅ ማንን በታሪፍ አገልግሎ ያውቃል? ስለዚህ እሱ መጠቀም የለበትም። እኛ ለትራንስፖርት እና ሎጂስቲክስ ሚኒስቴርም ባጃጆች ድጎማ ውስጥ ኢንክሉድ መደረግ የለባቸውም ምክንያቱም በታሪፍ ሰውን እያገለገሉ አይደሉም ብለን ሪኮመንዴሽን የሆነ ነገር ምክረ ሀሳብ ሰጥተናል። እንግዲህ ገና በሚኒስቴር ደረጃ ተነጋግረው የሚወስኑት ሆኖ በሀገር አቀፍ ደረጃ የነዳጅ ድጎማ ቀስ በቀስ ወደ ተጠቃሚውን ለማስተላለፍ መመሪያ ከወጣ በኋላ ሐምሌና መስከረም ላይ የዋጋ ጭማሪ የተደረገ ሲሆን የአሁኑ ለሶስተኛ ጊዜ የተደረገ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው አመስግኜ ወደ ላሊበላ ልውሰዳችሁ። ለተከታዩ ዘገባ ደግሞ የኦርቶዶክስ ተዋህዶ ቤተ ክርስቲያን አማኞች የገናን በዓል በታሪካዊቱ የላሊበላ ከተማ አክብረዋል። በሰሜን ኢትዮጵያ በተካሄደው ጦርነት ሳቢያ ከታሪካዊቷ የላሊበላ ከተማ ለሁለት ዓመታት ርቀው የቆዩ በብዙ ሺዎች የሚቆጠሩ ምዕመናን ባለፈው ቅዳሜ የተከበረውን የገናን በዓል በላሊበላው ውቅር አብያተ ክርስቲያናት ተገኝተው ለመጀመሪያ ጊዜ አክብረዋል። አከባበሩን የሚያስቃኘውን ተከታዩን የሮይተርስ ዘገባ ስምነሽ ቆየ እንዲት አቅርበዋለች። በኦርቶዶክስ አማኞች ዘንድ ታኅሣሥ 29 የሚከበረውን የገናን በዓል ለማክበር ቅዳሜ ዕለት በሺዎች የሚቆጠሩ ምዕመናን በታሪካዊቷ የላሊበላ ከተማ ተገኝተዋል። በሀገሪቱ ሁሉንም አይነት የአኗኗር ዘይቤ ያወከው ግጭት በትግራይ ከጀመረ ወዲህ ምዕመናን ወደ ከተማዋ የመጡት ለመጀመሪያ ጊዜ ነው። ከመላው ኢትዮጵያ በርካታ ሰዎች ሲመጡ ሌሎች ደግሞ ከሩቅ ቦታዎች የመጡ ናቸው። መሪጌታ ሽፈራው ከላሊበላ ውጭ ከሚገኘው ቤተ ማርያም ቤተ ክርስቲያን የመጡ ሲሆን የኢትዮጵያ ኦርቶዶክስ አማኞች ሁለተኛዋ ኢየሩሳሌም ናት ብለው የሚያምኑትን ስፍራ ለመጎብኘት በመቻላቸው ደስተኛ መሆናቸውን ይገልጻሉ። እንግዲህ አምና እያለቀስ ነው። እየቤታችን ነው የነበር ነው እኔም የመጣሁት ከጎጃም ክፍለ ሀገር ታቸፈር ወረዳ ርቀት ነው ያለው ለብዙ ጊዜ መጣ ነበር አምና ግን ሁለት ዓመትና አምና ያው በተለይም አምና ያው እንግዲህ ከበሽታው የበለጠ ያ ጦርነት ስለነበረ አይን በአይን የሚታይ እልቂት ስለነበረ ስጋ ለብሻለሁና ልመጣ አላከበርኩም ልመጣም አልቻሉም ላሊበላ ልክ እንደ ሰሜኑ የገጠር አካባቢዎች በትግራዩ ጦርነት ውድመት ደርሶበታል። በሰሜን ኢትዮጵያ የሚገኘው የትግራይ ክልል ተዋጊዎችና በኢትዮጵያ የመንግስት ኃይሎችና አጋሮች መካከል በተካሄደው ጦርነት ወቅት ከተማዋ በተደጋጋሚ በተለያዩ እጆች ወድቃለች። እንደ አውሮፓያን አቆጣጠር በ1978 ዓመተ ምህረት በዓለም ቅርስነት የተመዘገበው በመካከለኛው ዘመን ከአለት ተፈልፍለው የተሰሩት አብያተ ክርስቲያናት ክርስቲያኖች የተቀደሰ ቦታ አድርገው የሚመለከቱት የአምልኮ ስፍራና በርካቶች ሊጎበኙት የሚፈልጉት የቱሪዝም ስፍራ ነው። ከተማው ከመላው ዓለም ለሚመጡ ጎብኚዎችም መስህብ ነው። ከግሪክ የመጡ ጎብኚዎችን ሲያስተናግድ የነበረው ይደርሳል አዱኛው ምዕመናን እንደገና በላሊበላ በመሰባሰባቸው የተሰማውን እንዲህ ይገልጻል። ዳቱ ለእኔ ብቻ የሚመስል አይደለም። ለእያንዳንዱ ጓዳ ያላንኳኳ የለም። እያንዳንዱ ቤት ያንኳኳ ነው። ዳይሬክትሊ ነጋዴ ነ ቢል፣ ባለሆቴል ቢል፣ ሁሉንም ነክቶታል። ከትንሿ እስከጠላ ቤቷ የሚሸጧት ጭምር ማለት ነው ከባድ ጉዳት ነው ጉዳቱ የደረሰው። አሁን ላይ ትንሽ ብልጭታ አለ። እኔ ፕራውድ አደረጋለሁ። ዶሜስቲኩም መጥተዋል፣ ኢንተርናሽናሉም ቱሪስቶችም መጥተዋል። የዘንድሮውን የገና በዓል አከባበር ለመታደም ከግሪክ ከመጡ ጎብኚዎች መካከል አንዷ የሆነችው ማሪያ ካቫዲያም የተሰማትን እንዲትገልጻለች። ምክንያቱም ላሊበላ ለክርስትና እጅግ አስፈላጊ ቦታ በመሆኑ በመሆኑና በተጨማሪም ለእኛ እጅግ ቅርብ የሆነውን ግን ደግሞ በተለየ ሁኔታ የተሰራውን ይህንን ቤተ ክርስቲያን መጎብኘት አስፈላጊ በመሆኑ እንደ ይደርሳል አዱኛው ያሉ አስጎብኚዎች ግጭቱ በከፍተኛ ሁኔታ የጎዳቸው ቢሆንም አሁን በመቆሙ በድጋሚ ወደ ላሊበላ መትመም ከጀመሩ ጎብኚዎች ጋር አብሮ መተዳደሪያቸውም እንደ ቀድሞ ይመለሳል ብለው ተስፋ ያደርጋሉ። ስምንሽን አመስግኜ የአገር ውስጥ ዘገባዎችን አጠናቀን ወደ ዓለም አቀፍ ርዕሶች እንሻገራለን። ወዲህ ወደ ዩናይትድ ስቴትስ ም ይመልሰናል። የሪፐብሊካን ሕግ አውጪዎች በመጨረሻው አሁን በአጀንዳዎቻቸው ላይ መስራት ይችላሉ ሲል ይንደረደራል ዋሽንግተን በዚህ ሳምንት የተሰኘው የዋሽንግተንን መሰንብቻ ቃኘት የሚያደርገው ሳምንታዊ ዘገባ ቨሮኒካ ባልድራስ ኤግሊያስ የሪፐብሊካን ፓርቲ የባይደን አስተዳደር የመንግሥት ሥልጣን ክፍፍል አሰራርን ለማስጠበቅ ያሏቸውን እቅዶችና ምን አይነት ጉዳዮችን ማሳካት እንደሚሹም ትፈትሽበታለች። ደረጀ ደስታ እንዲህ ያቀርበዋል። በምክር ቤቱ የሪፐብሊካን ፓርቲ አባላት መካከል የነበረው የመረረው አለመግባባት አራት ቀናትን ፈጅቷል። አሁን በምክር ቤቱ የህዝብ በትረ ሥልጣን በአፈጉባኤው ኬቪን መካርቴ እጅ ወድቋል። መካርቲም ለሪፐብሊካኑ ጓዶቻቸውና ለአሜሪካ ሕዝብ የባይደንን አስተዳደር ተጠያቂነት ለማረጋገጥ ቃል ገብተዋል። ዋሽንግተንን ተጠያቂ እናደርጋለን፣ ከአፍጋኒስታን መውጣት ጀምሮ እስከ ኮቪድ መንስኤና ኤፍቢአይን እንደ መሳሪያ መጠቀም ድረስ ያለውን አዲሱ የመካርቲ ስልጣን አመራራቸውን ከሚወስነውና ለተቺዎች ከገቡት በርካታ ቃል ኪዳን ጋር የመጣ ነው። አንድ የምክር ቤቱ አባል እሳቸውን ከስልጣን ለማስነሳት የሚደረገውን የውስጥ ምርጫ ሊጠራ ይችላል። ለኤቢሲ ቴሌቪዥን በዚህ ሳምንት በሰጡት ቃለ መጠይቅ ሪፐብሊካኑ አንዲባር ያ ስምምነት ብዙም ተጽዕኖ የማያሳድር መሆኑን ይናገራሉ። እንደ አውሮፓን አቆጣጠር ከ1910 ጀምሮ ከፔሎሲ በፊት ወደ ነበሩት ደንቦች እየተመለስን ነው። ውከትን በመፍጠር ረገድ ያ በፍጹም መነጋገሪያ የሚሆን አይመስለኝም። በሪፐብሊካኖቹ መካከል አንድነት እንኳ የሚመለስ ቢሆን አዲሱ አፈጉባኤ ከባይደን አስተዳደር ጋር እጅግ አደገኛ በሆኑ የስደተኞችና የውጭ ቅነሳ ጉዳይ ላይ የሚደራደሩበትን መንገድ መፈለግ የሚገባቸው መሆኑን ከተወካዮች ምክር ቤት አባል ሪፐብሊካኑ ስኮት ለኤቢሲ ቴሌቪዥን ተናግረዋል። ዝም ብሎ እየጨመረ ያለውን ወጪ ሳይሆን የምንስማማበት ተገቢ በጀት ያለን መኖሩን ስለማረጋገጥ ነው። ፕሬዝደንት ጆ ባይደን መካርቲ በመመረጣቸው ባወጡት መግለጫ እንኳን ደስ አሎት ብለዋል። ከሪፐብሊካኑ ጋር አብሮ መስራት በሚቻልበት ጊዜ አብረው ለመስራት ዝግጁ መሆናቸውንም ተናግረዋል። የምክር ቤቱ ሪፐብሊካን አባላት በበኩላቸው የባይደን አስተዳደርና የቤተሰቦቻቸውን የቢዝነስ አሰራር እንዲመረምሩ ተናግረዋል። በምክር ቤቱ የዲሞክራቱ መሪ ሐኪም ጀፍሪ ለኤንቢሲ ሚት ዘ ፕሬስ በሰጡት መግለጫ ከአዲሱ አፈ ጉባኤ ጋር ለአሜሪካ ሕዝብ ተባብሮ ለመስራት በሚቻልባቸው ጉዳዮችን በመፈለግ አብረው እንደሚሰሩ ተናግረዋል። እጅግ በርካታ ውጤቶችን ባስመዘገበው የባይደን በጀት እንዲጠናከር ይፈልጋሉ። ኬቪን መካርቲ በዚያ በኩል የሚያግባባንን የጋራ ነገር የሚሹ ከሆነ ከምክር ቤቱ ዲሞክራቶች አጋር የሚሆኗቸውን ሊያገኙ ይችላሉ። በዋሽንግተን ጎዳናዎች ቪኦኤ ያነጋገራቸው አሜሪካውያን ስለ አዲሱ ምክር ቤት ገጽታ ያላቸውን አስተያየት ሰጥተዋል። ዲሞክራቱ ጄሰን አራቫንቴስ እንዲህ ይላሉ እንደ ዲሞክራት ስለ አዲሱ አመራር ደስተኛ አይደለውም። ይሁን እንጂ አገራችን በተጋረጡባት አንዳንድ ችግሮች ዙሪያ አብረው የሚሰሩበት መንገድ ያፈላልጋሉ ብዬ ተስፋ አደርጋሉ። በተለይ የእዳውን ጣሪያ በሚመለከት አደገኛ ነገር ያደርጋሉ ብዬ አልጠብቅም። ሌላኛው አሜሪካዊው ሪፐብሊካኑ ስቲቨን ታይሰን ናቸው። ምንም እንኳን ሪፐብሊካን በተለይ ህገወጥ ስደተኞችን በሚመለከት በጀት የመከልከል ኃይላቸውን ሊጠቀሙ ቢችሉም በውጭ ፖሊሲው ረገድ ብዙም አስከፊ ለውጦች አላየውም። ሪፐብሊካኖቹ አሁን 222 ለ212 በሆነ ጠባብ ድምፅ ከዲሞክራቶቹ ልቀውና አሁንም ገና የአንድ ሰው ክፍት መቀመጫ ባለበት ሁኔታ 118ኛውን አዲሱን ምክር ቤት የተቆጣጠሩ በመሆናቸው በእነዚህ አሳሳቢ ጉዳዮች ላይ መደራደሩ ከባድ ያደርገዋል ተብሎ ይጠበቃል። ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ነው የምንዘልቀው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከሚሽት ሶስት ሰዓት ከአርባ መሆኑን ያመለክታል። ወደዚያው እናምራ ወቅታዊው ቅንብር ሐኪሙን ይጠይቁ በምሽቱ ቅንብሩ በሰላማዊ ዜጎች ላይ የሚፈጸሙ አሰቃቂ የግድያ ጥቃቶችን የንጹሐንን ነፍስ በማጥፋት ከሚያደርሱት ጉዳት በተጨማሪ በቪዲዮ ምስል አማካኝነት በሚሰራጩበት ወቅት በተመልካቹ ላይ የሚያደርሱትን የአእምሮ መታወቅና የስሜት መረበሽ ይመለከታል። ከግድያ ጥቃቶቹ የተረፉ ግለሰቦችና የሟቾች ቤተሰቦች ላይ የሚደርሰውን የአእምሮ ጉዳትም ይመረምራል። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለገዳ በዩናይት ስቴትሱ ባሮ የነርቭ ሕክምና ተቋም የአንጎልና የነርቭ ሐኪም እንዲሁም ተመራማሪ ናቸው። የመጀመሪያውን ክፍል እንመለከታለን። ፕሮፌሰር ዮናስ እንዳለ ገዳ የምንነጋገርበት ጉዳይ ኢትዮጵያ ውስጥ አሁን ካሉ አስቸጋሪ ሁኔታዎች ጋር ይዛመዳል። ከዚህ ቀደም በሰሜን ኢትዮጵያ የተለያዩ አካባቢዎች ያለውን ጦርነት ተከትሎ የተፈጠሩ ሁኔታዎችን ምክንያት በማድረግ አልፎ አልፎም በተለያዩ አካባቢዎች ዘግናኝ ግድያዎች ሲፈጸሙ መላልስን የመነጋገር እድል ነበረን። ከጦርነት ውጭ ንጹሐን ዜጎች በብዛት በከንቱ የሚገደሉበት ሁኔታ አሁንም አላበቃም። ለማሰብ በሚዘገንን ዓለም አቀፍ አሸባሪዎች ሲፈጽሙት የታዩ ምስሎች እንኳን ብዙዎችን ለበረታ የሥነ ልቦና ስብራት የዳረጉትን ያህል ዛሬ በገዛ ወገኖቻቸው በተደጋጋሚ የሚፈጸሙ ዘግናኝ ግድያዎች የሚያስከትሉት ጣጣ እያሳሰበ ባለበት ነው ማነጋግሮ። ለመሆኑ እንዲህ ያሉ እጅግ አሳዛኝ የጭካኔ ድርጊቶች በግለሰቦችም ሆነ አለፍ ካለ በማህበረሰብ ላይ ሊያስከትሉ የሚችሉት በተጨባጭ ሊታይ የሚችል ፈተና ምን ይሆን? እሺ፣ አመሰግናለሁ። ይሄ እንግዲህ በጣም ለሁላችንም በጣም ከባድ ነገር ነው። ሆነ ተብሎ በጦርነት መስመር ውስጥ የሌለን ሲቪል ስራዬ ብሎ በአሰቃቂ ሁኔታ ገድሎ ያንን ደግሞ የገደለውን በቪዲዮ አድርጎ በኢንተርኔት መልቀቅ የተለመደ እየሆነ ነው፣ በጣም በሚያስደነግጥ ሁኔታ እና ይሄ እንግዲህ ከተለመደው የሰው ልጅ ከሚያጋጥመው ሁኔታ ውጪ ከመጠን ባለፈ ሁኔታ ከፍተኛ ሰቆቃ ወይም ትራውማ ማንኛውም ሰው ላይ የተወሰነ ችግር ሊያመጣ ይችላል። ከዛ ውስጥ ግን ሰቆቃውን ካዩ ወይም ከሰቆቃው ውስጥ ካለፉት ሰዎች ሰባ በመቶ በፈረንጆቹ ፖስት ትራውማቲክ ስትረስ ዲስኦርደር ማለትም ከፍተኛ የሆነ የመንፈስ እና የስነ ልቦና መረበሽ ኑሯቸውንም እስከሚያናጋ ድረስ ሊወስድ ይችላል። ይሄ እንግዲህ በስነ ልቦናዊ ተጽዕኖ በግለሰብ ወይም በቡድን ላይ የሚያደርሰው ነው። ፕሮፌሰር ዮናስ ፈጻሚዎቹን ስ እንዲህ አለ አሰቃቂ ድርጊት ለመፈጸም የበቃውን ህሊናስ በተመለከተ እንዳሉት ከዚህ ቀደም ታይቶ የማይታወቅ እንዲህ አለ በደል አብሮ ያለን አንድ ሰው በግፍ በዚህ መልኩ የመግደል ብቃት ወይም ለማድረግ የሚያበቃውን ሱ ህሊና ከስነ አእምሮ አንጻር እንዴት ነው የሚታየው? እንዲህ አይነት ጭካኔ የሚፈጽሙ ሰዎች እንዴት ነው ምንድነው እንደሚያስደርጋቸው የሚለው በጣም የተወሳሰበ ነገር ነው። ከእኔ ሙያ አንጻር በግለሰብ ደረጃ ከታየ አሁን ለምሳሌ ሚኔሶታ መልታይ ፌዚክ ኢንቨንቶር ይባላል ኤም ኤም ፒ አይ የሰውን ባህሪ በከፍተኛ ጥንቃቄ አንድ ኢንጂነር እና አንድ ሳይኮሎጂስት አምስት መቶ ጥያቄ አውጥተው ያንን ሳይንሳዊ በሆነ መንገድ መርምረው እሱ የሰውን ባህሪ ለማወቅ ከምንጠቀምባቸው አንዱ ነው። በዓለም አቀፍ ደረጃ በሳይንስ የሚታወቅ ዘዴ ነው እየገለጹልን ያሉት ልክ ነው። እሱ ዘዴ የግለሰብን ባህሪ ለመመዘን ነው እና ወደ አስራ ሁለት ነገሮች ነው በዛ ላይ ለመረዳት የምንሞክረው። አንደኛው ሶሲዮፓቲ ስኬል ማለትም ጸረ ህብረተሰብ ወይም ከተለመደው ህብረተሰብ አካሄድ ፈንጠር ያሉ ሰዎችን እንድናውቅ የሚረዳን መለኪያ አለ እዛ ውስጥ እና እዛ ላይ ልክ በአንድ ጫፍ ህብረተሰብን ወደፊት ሊያስፈነጥር የሚችል ለየት ያለ ሀሳብ የሌላውን ሀሳብ የሚፈታተን እና ይሄ እንግዲህ ፓራዳይም ሽፍት ለውጥ አምጪ የሚሆኑት አለ በአንድ በኩል። በሌላው ጽንፍ ደግሞ ህብረተሰብን እንዳለ እንደው በከፍተኛ ጥላቻ የሚያ ህብረተሰብ ቢያጠፋ ቢደፈጥጥ የሚመኝ እንደ እንግዲህ ክሪሚናል ነፍሰ በላ የምትለው አይነት አለ። እና እንግዲህ ልክ እንግዲህ ከግራ ወደ ቀኝ ልክ አንድ መስመር ብታሰምር፣ በአንዱ ጫፍ በግራ በኩል ያለው ለውጥ የሚያመጣ ክሪቲካል ቲንከር ፓራዳይም ሽፍተር አይነት ሰው አለ፣ ከተለመደው ወጣ ብሎ የሚያስብ። በሌላ ጫፍ ደግሞ መስመሯ መጨረሻ ላይ ደግሞ ለህብረተሰብ ጥላቻ ያለው ሌላውን በመግደልም በመዝረፍም በምንም በማሰቃየትም ብዙ ደንታ የሌለው ሶሲዮፓቲ ክሪሚናል ይባላል። ይሄ እንግዲህ በግለሰብ ደረጃ ነው። ግለሰቦች ደግሞ አንድ ላይ ሲሆኑ ኖርማልም ሰዎች ሊሆኑ ይችላሉ። በዚህ እስኬል ላይ ታይቶ ኖርማልም ሊሆኑ ይችላሉ። ግን ግለሰቦች አንድ ላይ ሲሆኑ ቡድን ሲመሰርቱ እንግዲህ፣ የቡድን ጸባይ የሚባለው ደግሞ ይለያል። እሱ በተለይ ይሄ ግሩፕ ቲንክ ይባላል። የቡድኑ አባላት ልክ እንደ አንድ ሰው ማሰብ ይጀምራሉ። ብዙ ጊዜ የሆነ የሚያስተሳስራቸው ከፍተኛ ዓላማ ይኖራል እና ግራቀኝ ማሰብ የለም አንድ ነገር ላይ ወይም ያሁን ደ ሂትለር አይነት ሰው የሆነ በጣም ከሚመለክ ሰው ይመራቸዋል እና እንደዚህ አይነት ነገር ላይ በግል ስታየው ግለሰቡ የዋህ ምናምን ሊሆን ይችላል። ግን በዛ ቡድን ውስጥ ሲሆን በድንገት የቡድኑን ጭራቅ አስተሳሰብ መጋራት ይጀምራል። ስለዚህ የቡድን አስተሳሰብ የሚባለው ይሄ አይነት አደጋ አለው። ፕሮፌሰር ዮናስ፣ ይህን መሰሉ ክስተት በስነ ልቦናው አለም ተለይቶ የሚታወቅበት መንገድ አለ፣ በጥናት ደረጃም የታየ ከዚህ ጋር ማዛመድ የምንችለው ነገር ካለ ይህንን ነገር ያጠኑት እርቪንግ ያኒስ የሚባሉ ሰውዬ ናቸው የል ዩኒቨርሲቲ እና እሳቸው ይህንን ያጠኑት አሜሪካን ሀገር ውስጥ በአስራ ዘጠኝ መቶ ስልሳዎቹ በአንድ ወቅት ፕሬዚደንት ኬነዲ አማካሪዎች ጠሩ ተስመ ጥሩ ቦታ የተመረቁ ኦክስፎርድ ሮድ ስኮላር የሚባለው ሃርቫርድ በጣም በጣም ጎበዝ የሚባሉትን ሰዎች ሰብስበው ከኪዩባ ጋር ስላላቸው ግጭት ምክር ፈለጉ እና እዛ ቡድን ስሜት ፕሬዚደንት ኬኔዲ ምን ሊያስቡ ይችላሉ የሚል አይነት እያንዳንዱ አባል ራሱን ሴንሰር እያደረገ የራሱን ሀሳብ ወደ እሳቸው መስመር ያስተካከለ በመሄድ ፊደል ካስትሮን ለመገልበጥ የላኩት ተዋጊ ተዝረከረከ እና በፈረንጆቹ ይሄ ቤይ ኦፍ ፒክስ ይባላል። እና ይሄ እርቪንግ ያኒስ የሚባሉት ሳይኮሎጂስት እንዴት ነው አስተዋይ ሰዎች እንዲህ አይነት አሳፋሪ ውሳኔ ላይ ሊደርስ የቻሉት ብሎ ያንን በማየት ግሩፕ ቲንክ፣ የቡድን አስተሳሰብ የሚባለውን ነገር አወጡ፣ ያን ቲዮሪ። ፕሮፌሰር ዮናስ እንዳለገዳ ሙያዊ ትንታኔውን የሰጡን የነርቭ ሕክምና ተቋምና ተቋም የአንጎልና የነርቭ ሐኪም እንዲሁም ተመራማሪ ናቸው። ፕሮፌሰር ዮናስ ለጊዜያቸው አመሰግናለሁ። አድማጮች ታዲያ ምልልሳችን አልተቋጨም፣ ተከታዩን በሌላ ፕሮግራም እናቀርባለን። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። አሁን ሳምንታዊው ስፖርት ነው። you <music> ኢትዮጵያዊው ሰለሞን ባረጋና ኤርትራዊቷ ራሄል ዳንኤል በስፔን ኤልጎይ ባር በተካሄደ የዓለም አትሌቲክስ ሀገር አቋራጭ ውድድር አሸነፉ። የኦሎምፒክ የ10 ሺህ ሜትር ሻምፒዮኑ ሰለሞን ባረጋ ትላንት በስፔን ኤልጎይ ባር በተካሄደው 79ኛው ሀገር አቋራጭ ውድድር ሁለተኛ ድሉን በማስመዝገብ ወደ አሸናፊነት ሲመለስ አትሌት ራሄል ደግሞ ውድድሩን በማሸነፍ የመጀመሪያዋ ኤርትራዊት ሆናለች። የወንዶቹ ምድብ ውድድር 10.8 ኪሎ ሜትር የሸፈነ ሲሆን አትሌት ሰለሞን ርቀቱን 23 ደቂቃ ከ14 ሰከንድ ነው ያጠናቀቀው። ትውልደ ኢትዮጵያዊው የባህሬን አትሌት ብርሃኑ ባለው ሁለተኛ ሲወጣ፣ ስፔናዊው አዴል ሚቻል ሶስተኛ በመሆን ውድድራቸውን አጠናቀዋል። የሴቶች ውድድር ደግሞ 7.6 ኪሎ ሜትር የሚሸፍን ነው። በኦሎምፒክ 10 ሺ ሜትር አምስተኛ ሆና ያጠናቀቀችው ኤርትራዊቷ ራሄል ዳንኤል የትናንቱን አገር አቋራጭ ውድድር 25 ደቂቃ ከ43 ሰከንድ በማጠናቀቅ ነው በአንደኝነት ያሸነፈችው። ኬንያዊቷ ኤዲና ጄፕቶክ እና ትውልደ ኬንያዊቷ የ ባህሬን አትሌት ዊንፍሬድ ያቪ በቅደም ተከተል ሁለተኛና ና ሦስተኛ ወጥተዋል። በውድድሩ የተሳተፈችው ኢትዮጵያዊት አትሌት ማህሌት ሙሉጌታ ሰባተኛ ሆና አጠናቃለች። በአቋም መፈተሻ ጨዋታ የኢትዮጵያ ብሔራዊ ቡድን በሞሮኳቸው ተሸነፈ። የፊታችን አርብ ለሚጀምረው የቻን ውድድር ዝግጅት ለማድረግ ሞሮኮ የሚገኘው የኢትዮጵያ ብሔራዊ ቡድን ቅዳሜ ዕለት ከሞሮኳቸው ጋር የአቋም መለኪያ የወዳጅነት ጨዋታ አድርጎ አንድ ለዜሮ ተሸንፏል። በሀገር ውስጥ ሊግ የሚጫወቱ ተጫዋቾች ብቻ በሚሳተፉበትና ከአርብ ጥር አምስት ጀምሮ አልጄሪያ በምታስተናግደው ሰባተኛው የቻን የአፍሪካ ዋንጫ ውድድር ላይ የሚሳተፈው የኢትዮጵያ ብሔራዊ ቡድን ወደ ሞሮኮ በማቅናት ቅድመ ዝግጅት ማድረግ ማድረግ ከጀመረ ስድስተኛ ቀኑ ላይ ይገኛል። ለዚህ ውድድር ለመዘጋጀት ብሔራዊ ቡድኑ በልምምድ ላይ ከሚገኝበት ሀገር ጋር ባደረገው የመጀመሪያ የወዳጅነት ጨዋታ ነው ሽንፈት የገጠመው። የኢትዮጵያ ብሔራዊ ቡድን ለቻን ውድድር በምድብ አንድ ከአዘጋጇ አልጄሪያ እንዲሁም ሞዛምቢክና ሊቢያ ጋር የተደለደለ ሲሆን የመጀመሪያ ጨዋታውን ከሞዛምቢክ ጋር ቅዳሜ ዕለት እንደሚያደርግ የአፍሪካ እግር ኳስ ኮንፌዴሬሽን መረጃ ያመለክታል። የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲር ዴሾም ኮንትራቱን አራዘመ። ዲዲር ዴሾ እንደ አውሮፓውያኑ እስከ ሰኔ 2026 ድረስ የፈረንሳይ ዋና አሰልጣኝ ሆኖ ለመቆየት ኮንትራቱን ያራዘመ ሲሆን እስከ ቀጣዩ የዓለም ዋንጫ የሚቆይ ከሆነ አራተኛ የዓለም ዋንጫውን በአሰልጣኝነት እንደሚመራ ይጠበቃል። እንደ አውሮፓውያኑ በ2018 ፈረንሳይን የዓለም ዋንጫ ሻምፒዮን ያደረጋት አሰልጣኙ በ2022 የካታር የዓለም ዋንጫ ደግሞ ለፍጻሜ ደርሶ በአርጀንቲና መሸነፉ ይታወቃል። ይጠብቃል። የ54 ዓመቱ የቀድሞ የቼልሲ አማካይ በ2012 አሰልጣኝነትን ከጀመረ ወዲህ ፈረንሳይ ለ2014 የዓለም ዋንጫ ሩብ ፍጻሜና የ2016 የዩሮ ፍጻሜ መድረስ ችላለች። ዴሾም ቡድኑን እየመራ ካደረጋቸው 139 ጨዋታዎች ውስጥ 89ን አሸንፎ በ28 አቻ ሲወጣ በ22 ሽንፈትን አስተናግዷል። በ1998 የዓለም ዋንጫን በተጫዋችነት ያሸነፈው ዴሾም በ2021 ተንሳይ የኔሽንስ ሊግ እንድታሸንፍም አድርጓል። የብሔራዊ ቡድኑ ምክትል አሰልጣኝ፣ የግብ ጠባቂ አሰልጣኝ ና የአካል ብቃት አሰልጣኞችም ከቡድኑ ጋር እንደሚቀጥሉ የፈረንሳይ እግር ኳስ ፌዴሬሽን አስታውቋል። የቀድሞው የቤልጅየም አሰልጣኝ ሮቤርቶ ማርቲኔስ ደግሞ አዲሱ የፖርቹጋል አሰልጣኝ ለመሆን ከጫፍ ስለመድረሱ ተዘግቧል። በመጨረሻም የሜዳ ቴኒስ ኖቫክ ጆኮቪች ሴባስቲያን ኮርዳን በማሸነፍ የአደላይድ ኢንተርናሽናል ሻምፒዮን ሆኗል። የወቅቱ የዓለም ቁጥር አምስቱ ጆኮቪች አሜሪካዊውን ሴባስቲያን ኮርዳን በመርታት አድላይድ ኢንተርናሽናልን በማሸነፍ በአውስትራሊያ የአሸናፊነት ጉዞውን ወደ 34 ተከታታይ ግጥሚያዎች ከፍ አድርጓል። ሰርቢያዊው የሜዳ ቴኒስ ኮከብ 92 የነጠላ ውድድር ዋንጫዎችን በማንሳትም ከራፋኤል ናዳል ጋር ተስተካክሏል። በዋንጫው አሸናፊነት ከሁለቱ ተጫዋቾች የሚበልጡ የተቀመጡት ጂሚ ኮኖርስ፣ ሮጀር ፌዴረር እና ኢቫን ሌንድል ናቸው። ጆኮቪች ከድሉ በኋላ በሰጠው አስተያየት በጣም የሚያስደንቅ ሳምንት ሆኖልኛል ካለ በኋላ ባለፉት አስር ቀናት ውስጥ ያገኘሁትን ድጋፍ በሕይወቴ ውስጥ ብዙ ጊዜ አጋጥሞኛል ብዬ አላስብም በማለትም ደጋፊዎቹን አድንቋል። አዴላይድ ኢንተርናሽናል በ2022 በኮቪድ-19 የክትባት ሁኔታ ምክንያት ከአውስትራሊያ ከተባረረ በኋላ ጆኮቪች በድጋሚ ወደ አውስትራሊያ አቅንቶ ያደረገው የመጀመሪያው ውድድር ነው። በሴቶች የፍጻሜ ውድድር ደግሞ ቤላሩሳዊቷ አሪና ሳባሌንካ የቼኳን ሊንዳ ኖስኮቫን በማሸነፍ 11ኛ የነጠላ ውድድር ሻምፒዮንነት ድሏን አስመዝግባለች። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዳ አባተ፣ አዲስ አበባ አሁን ኢትዮጵያዊ ሰለሞን ባረጋና ኤርትራዊቷ ራሄል ዳንኤል በስፔን አልጎባር በተካሄደ የዓለም አትሌቲክስ ሀገር አቋራጭ ውድድር ማሸነፋቸውን ጨምሮ የሳምንቱን ስፖርታዊ ዜናዎች ነበር፣ ኬኔዲ እንዳቀናበረው የተከታተል ነው። ኬኔዲን አመሰግናለሁ። አድማጮች፣ አሁን የፕሮግራም ማሳሰቢያ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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የአየር ንብረት ለውጥ የሚያስከትለውን ችግር አፍሪካውያን እንዲቋቋሙ እና ፍትሐዊ የኃይል ሽግግርን ለመደገፍ ዩናይትድ ስቴትስ ከአፍሪካ ሀገራት ጋር አጋርነትን መስረታለች ሲል የዕለቱ ርዕስ አንቀጽ አተታውን ይጀምራል። የአፍሪካ ሀገራት የአየር ንብረት ለውጥ እንዲፈጠር ያደረጉት አስተዋጽኦ በአንጻራዊ ሲታይ ጥቂት ነው፣ ነገር ግን ቀውሱ ከሁሉ በበለጠ እየጎዳቸው ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናግረዋል። የጋራ የሆኑ ዋና ጉዳዮችን ከግብ ለማድረስ እንደ አቻ ሸሪክ በጋራ መስራት አለብን ብለዋል። ብሊንከን በቅድሚያ ስርዓተ ምህዳሩን ጠብቆ ለማቆየት አብረን መስራት አለብን። የአየር ንብረት ለውጥን ለመዋጋት እጅግ አስፈላጊ የሆነውና በዓለም ተወዳጅ የሆነ ስርዓተ ምድር በአፍሪካ ይገኛል ማለታቸውን ርዕሰ አንቀጹ ጠቅሷል። በኮንጎ ተፋሰስ የሚገኘውን ደን በዘላቂነት ለመንከባከብ ለመካከለኛው አፍሪካ ክልል የአካባቢ ፕሮግራም 600 ሚሊዮን ዶላር መድበናል። ይህም ዩናይትድ ስቴትስ መንግስትና አፍሪካዊ እንዲሁም አሜሪካዊ መንግስታዊ ያልሆኑ ድርጅቶችን በአንድ ላይ አሳትፈዋል። ሌሎች ወሳኝ የሆኑ ስርዓተ ምድራትን ለመንከባከብ በአፍሪካ መንግስታት፣ በግል ዘርፉና በሲቪል ማህበረሰቡ መካከል ቅንጅት በመፈጠር ላይ መሆኑን ርዕሰ አንቀጹ አመልክተዋል። በሁለተኛ ደረጃ በፕሬዝደንቱ አስቸኳይ መቋቋሚያና መልሶ ማገገሚያ ፕሮግራም በኩል በማድረግ ላይ ባሉ ሀገራት የሚገኙ ከግማሽ ቢሊዮን በላይ የሚሆኑ ሰዎችን የአየር ንብረት ለውጥ ያስከትለውን ችግር እንዲቋቋሙ ለማገዝ ከሌሎች መንግስታት ጋር አብሮ በመሰራት ላይ ነው። በሻርም ኤል ሺክ በተደረገው የኮፕ 27 ስብሰባ ላይ የአየር ንብረትና የውሃ ጥናትን በተመለከተ ያሉትን ክፍተቶች ለመሙላት እንዲሁም በአፍሪካ የቅድመ ጥንቃቄ ስርዓትን ለመዘርጋት 28.6 ሚሊዮን ዶላር መመደቧን ዩናይትድ ስቴትስ ታስታውቃለች። በተጨማሪም 24 ሚሊዮን ዶላር ቀጠናዊ የመድህን አገልግሎትን ለመጀመር፣ 25 ሚሊዮን ዶላር ለምግብ ዋስትና ተነሳሽነት አስር ሚሊዮን ዶላር ደግሞ መቋቋምንና መልሶ ማገገምን በተመለከተ ትምህርት የሚሰጥበትና በመላ አፍሪካ አቅምን ለመገንባት የሚያገለግል ማዕከል በካይሮ እንዲጀመር ተመድቧል። በሦስተኛ ደረጃ ደግሞ ወደ ንጹህ ኃይል የሚደረገው ሽግግር ፍትሃዊ እንዲሆን አጋርነትን ፈጥረናል ብለው ተናግረዋል። ብሊንከን ወደ ንጹህ ኃይል በሚደረገው ሽግግር አፍሪካ ወሳኝ ቦታን ትይዛለች። በታዳሽ ኃይል ረገድ አፍሪካ ያላት አቅም ተወዳዳሪ የለውም። በንጹሕ ኃይል ለሚደገፍ ኢኮኖሚ አስፈላጊ የሆነውን ቴክኖሎጂ ለማሳደግ እና ታዳሽ ኃይልን ይዞ ለመቆየት ጠቃሚ የሆኑትን እንደ ባትሪና የነፋስን ኃይል የሚቀይሩ ማሽኖችን ለማምረት አስፈላጊ የሆኑት ማዕድናትን በተመለከተ በዓለም ካለው ሶስት እጁ የሚገኘው በአፍሪካ ነው። ይህን ለመፈጸምም ከሳር አግርግ የሚገኙና 165 ሚሊዮን ሰዎች ንጹህና አስተማማኝ ኃይል እንዲያገኙ ለማገዝና በአፍሪካ ኃይልን ለማዳረስ በፕሬዚዳንቱ ይፋ የሆነውን ተነሳሽነት ዩናይትድ ስቴትስ በገንዘብ ትደግፋለች። ዩናይትድ ስቴትስ ሌላ ተጨማሪ 290 ሚሊዮን ዶላር በአፍሪካ ኃይልን ለማዳረስ የተያዘውን ፕሮግራም ለመደገፍ መድባለች። እነዚህ ሁሉ ጥረቶች የአየር ንብረት ለውጥን ለመዋጋት በምናደርገው ጥረት ልክ እንደ ሌሎቹ ተግዳሮቶቻችን ወቅት ሁሉ በአፍሪካውያን እንበረታታለን ያሉት ብሊንከን በአፍሪካ ይህ ችግር የፈጠረው አደጋ ብቻ ሳይሆን መፍትሄውም ይታየናል ሲሉ መናገራቸውን ርዕስ አንቀጹ በመደብ እንደሚያው አውስቷል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ስርጭታችንን ወደ ማገባደዱ ተቃርበናል። የሶማሊያው ፕሬዚዳንት ለአልሻባብ ተዋጊዎች የገቡ ወጣቶች እጃቸውን እንዲሰጡ ጥሪ ማድረጋቸው የሶማሊያ ፕሬዚዳንት ሀሰን ሼክ መሀመድ ተገፋፍተው ተቀላቀሉ ሲሉ የገለጿቸው ወጣት የአልሻባብ አባላት እጃቸውን እንዲሰጡ ጥሪ ያቀረቡበት ዘገባ በአፍሪቃ ነክ ርዕሶች ነበር የተሰናዳው። ዛሬ ሰዓታችን በመገባደዱ በሌላ ፕሮግራም ይቀርባል። ክብራትና ክቡራን አድማጮች ለምሽቱ ያሰናዳናቸውን ቅንብሮች በዚሁ ማጠናቀቃችን ነው። የምሽቱ አስተናጋጃቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽት ሶስት ሰዓት ላይ ተመልሰን እንመጣለን እንድትከታተሉ፣ ስርጭቶቻችንም ከድረገጻችንና ከፌስቡክ ገጾቻችን ላይ እንድታገኙ እንጋብዛለን። አሁኑ፣ በዚህ የተሰናበትን። ሰላም፣ እኔ በኩል ደህና አደር።